ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ሴቶች ልክ ለቤተሰቦቻቸው ሁሉ ማለትም ለባላቸው፣ ለልጆቻቸው፣ እንዲሁም ለሌሎች እንክብካቤ እንደሚያደርጉ ሁሉ ለራሳቸውም እንክብካቤ ማድረግ እንዳለባቸው እናያለን እንዲሁም እግዚአብሔር ስሜታችንን ይረዳልና ሸክም የሆነብንን ነገር ወደ እርሱ መውሰድ እንደምንችል፣ እንዲሁም እርሱ እረፍትን እንደሚሰጠን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ዘላለማዊና ህያው የሆንክ የዘላለም አምላክ እግዚአብሔር አምላካችን በጌታ በኢየሱስ ስም እናመሰግናሃለን። ይህንን ጊዜና ሰዓት ስለ ሰጠህን ስም ለዘላለም የተባረከ ይሁን። አምላካችን እግዚአብሔር ሆይ፣ አሁንም በዚህ በሚኖረን ቆይታ ሁሉ አንተ እንድትናገረን፣ እንድትመክረን፣ እንድታስተምረን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። ሰማርቲ ሆይ፣ እኛ ሴቶች ሁልጊዜ ለሌሎች እንክብካቤ እናደርጋለን። ለባላችን፣ ለልጆቻችን፣ ለቤተሰቦቻችን ወይም ለወላጆቻችን፣ በተለይ እድሜያቸው ሲገፋ እንክብካቤ እናደርግላቸዋለን። እንዲሁም ሌሎች የታመሙትን፣ የአካል ጉዳት ያለባቸውን ወይም በሐዘን ውስጥ ያሉትን እንንከባከባለን። ይሁን እንጂ ሁልጊዜ የምንረሳት ሴት ደግሞ አለች። ማነች ብለሽ ታስቢያለሽ? ይህች ሴት ደግሞ ሁል ጊዜ ካንቺ ጋር ናት። ሁል ጊዜ በየትኛውም የሕይወትሽ አጋጣሚ ውስጥ ካንቺ ጋር ናት። ማን እንደሆነች ተረዳሽ? አዎ እርሷ ሴት አንቺ ነሽ። እውነት ነው። እኛ ሴቶች ሁል ጊዜ ሌሎችን በመንከባከብ ጊዜያችን ይሟጠጣል። ስለዚህ ለራሳችን ለማሰብ ጊዜ የለንም። ብዙዎቻችን ጊዜ የለኝም ስንል እንደመጣለን ምክንያቱም ለራሳችን ካለን ጊዜ ይልቅ ለሌሎች የበለጠ ጊዜና ትኩረት ስለምንሰጥ ነው። ምናልባት ያንን ትተን ለራሳችን ትኩረት ብንሰጥ ራስ ወዳድ የሆንን ይመስለናል። ነገር ግን ውድ እህቴ ሆይ አንቺ ልክ እንደ ሌሎቹ የቤተሰብሽ አካላት ዋጋ ያለሽና እጅግ ተፈላጊ ነሽ። እግዚአብሔር አንቺን ሲፈጥር እያንዳንዱን ነገር አስቦበት ነው የፈጠረው። መልክሽን፣ ምን አይነት ማንነት እንዳለሽ ሁሉንም ነገር አስቦ ነው የሰራሽ። አንቺ ለርሱ እጅግ ውድ የሆንሽ የእጁ ሥራ ነሽ። እርሱ ስላንቺ ያስባል። እናም አንቺም ለራስሽ ጥንቃቄ ወይም እንክብካቤ እንድታደርግ ይፈልጋል። በዚህ በተስፋ ለሴቶች የሬዲዮ ፕሮግራም ውስጥ ከዚህ በፊት ስለ ኢየሱስ ክርስቶስ ስናወራ ሰምተሽ ይሆናል። ኢየሱስ በዚህ ምድር በኖረበት ጊዜ በጣም አስፈላጊና ደስ የሚል ነገር ተናግሯል። እንዲህ አለ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ህይወት እንዲሆንላቸው እንዲበዛላቸውም መጣሁ ይላል። ይህንን ታውቂያለሽ። ኢየሱስ ይፈልግሻል። እኔንም እንዲሁ። ደግሞ የሚፈልገን ለተትረፈረፈ ህይወት ነው። አዎ ለዚያ ነው ታውቂያለሽ። ስለ ራስሽ ግድ የሌለሽ ከሆንሽ የተትረፈረፈውን ህይወት መኖር አትችይም። ውድ እህቴ ሆይ ራሳችንን እየጣልን ለራሳችን ያለን አስተሳሰብና አመለካከት የወረደ እየሆነ የተትረፈረፈ ህይወት መኖር አንችልም። ራሳችንን ካልተንከባከብን የእግዚአብሔር ሙላት ጋር መድረስ አንችልም። ራሳችንን መንከባከብ ስንጀምር ማንኛውንም ማከናወን የምንፈልገውን ነገር በተገቢው መልኩ ማከናወን እንችላለን። ሌሎችን መንከባከብን ጨምሮ ማለቴ ነው። ታዲያ እንዴት ነው ራሳችንን የምንንከባከበው? ከተከታዩ የመሸጋገሪያ ሙዚቃ በኋላ ጠብቅኝ። እኛ ሴቶች ልክ እንደ ሻይ ጀበና ነን። ምን ማለቷ ነው ብለሽ ትስቂ ይሆናል። ላስረዳሽ። የሻይ ጀበና ከላይ ውሃ የሚጨመርበት አፍ አለው። ውሃ ጨምረን ምናልባት ሻይ እናፈላለን። አንዳንድ ቤት ውስጥ ውሃ ለማሞቂያም ይጠቀሙበታል። ከዚያም ውሃው ከፈላ በኋላ የምንቀዳበት ደግሞ ሌላ ቀዳዳ ወይም አፍንጫ አለው። በማንቆርቆሪያው ውስጥ ያለው ውሃ ተቀድቶ ቢያልቅ ምን ይሆናል? ወደ ሌላ ብርጭቆ ውሃ መቅዳት እንችላለን? አንችልም። ማንቆርቆሪያው ሁል ጊዜ ውሃ መስጠት የሚችለው የሆነ ሰው ወደ ማንቆርቆሪያው ውሃ መጨመር ከቻለ ብቻ ነው። እኛም እንዲሁ ነን። እኛም የሆነ የሚሞላን ያስፈልገናል። ከተሞላን ነው ለሌሎች መፍሰስ የምንችለው። ልክ ውሃ ስንጠጣ ከጥም እንደምንረካውና ሰውነታችን ጤናማ እንደሚሆነው ሁሉ ስሜታችን፣ መንፈሳዊ ውስጣችን ሁልጊዜ የተሞላ መሆን አለበት ለሌሎች መስጠት እንድንችል ማለት ነው። ውስጣችን ጠንካራና ጤናማ መሆን ይኖርበታል። ያን ጊዜ ነው ሌሎችን በተገቢው መንገድ መንከባከብ የምንችለው። ለእኛ የሚያስብልን ከሌለ ዝለት ነው የሚሰማን። ውስጣችን ባዶ ይሆናል። ለሌሎችም የምናደርገው እንክብካቤ ማድረግ ስላለብን እንጂ ደስ ብሎን ከውስጣችን አናደርገውም። ውስጣችን ባዶ እንዲሆንና ጥንካሬን ከውስጣችን የሚያሟጥጠው ምንድን ነው? የመጀመሪያው ጭንቀት ነው። ስንጨነቅ ሰውነታችን የሚያመነጫቸው ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች ሰውነታችን ውስጥ ሲሰራጩ ቶሎ ብለን ባስጨነቀን ላይ እርምጃ እንድንወስድ ያደርጉናል። ደጋግመን የምንጨነቅ ከሆነ በየጊዜው እነዚህ ኬሚካሎች ወይም ንጥረ ነገሮች በሰውነታችን ውስጥ ይመላለሳሉ። ይህ ሁኔታ ለረጅም ጊዜ የሚቆይ ከሆነ ሰውነታችን በጣም ይደክማል፣ በትክክል ማሰብ ራሱ ያቅተናል። ውድ እህቴ ሆይ ውስጥሽ ተጨንቆ ማሰብ እንኳ ያቃተሽ ጊዜ አለ። ይህ ሲሆን ውስጥሽ ብቸኝነትና አልረባም የሚል ስሜት ይሰማሻል። ከመጨነቅሽ ብዛት አዕምሮሽ ሊፈነዳ የደረሰ አይነት ስሜት ወይም ድካም ይሰማሻል። እነዚህ በጭንቀት ጊዜ የሚመነጩ ንጥረ ነገሮች ለረጅም ጊዜ በሰውነታችን ውስጥ የሚመነጩ ከሆነ ሰውነታችንን ሊጎዱትም ይችላሉ። ልንታመም ሁሉ እንችላለን። ይህ ማለት ጭንቀት መኖር የለበትም ሳይሆን ሊያጋጥመን ይችላል። ነገር ግን ለረጅም ጊዜ መቆየት የለበትም። ቶሎ መፍትሔ ፈልገን መረጋጋት አለብን ማለት ነው። ራሳችንን በሚገባ አረጋግተን ተንከባክበን ስንገኝ ነው ሌሎችን የተሻለ መንከባከብ የምንችለው። ታዲያ እንዴት ነው ራሳችንን የምንንከባከበው? የመጀመሪያው ለሰውነታችን ተስማሚና ጤናማ ምግቦችን መመገብና የግል ንጽህናችንን መጠበቅ ነው። ደግሞም ጥሩ የሆነና ቀላል የአካል ብቃት እንቅስቃሴ ማድረግና ጥሩ እንቅልፍ መተኛትም ሌላው መፍትሄ ነው። እነዚህ እንግዲህ ስጋችንን የምንንከባከብበት መንገዶች ናቸው። ነገር ግን የራሳችንን ስሜትና አይምሮአችንን የምንንከባከብበት ሌላም መንገድ አለ። እስኪ በተከታዩ ዝማሬ ቆይታ እናድርግና እንመለስበታለን። አይኔና አይስበኝም የሚያጓጓኝ እግዚአብሔር መንግሥት ነው። እራ ቤት ማቴ ዝድጉ ነው ዝድጉነ ብርና ወርቅ አያጓጓኝም፣ ልቤን አይነካኝም፣ አይኔና አይስበኝም የሚያጓጓኝ እግዚአብሔር መንግሥት ነው። I'll be tomorrow. ውድ እህቴ ሆይ፣ ዛሬ በተስፋ ለሴቶች እያወራን ያለነው ለራሳችን ማድረግ ስለሚገባን ጥንቃቄ ነው። ልክ ሻይ ለማፍላት በሻይ ጀበናው ውስጥ ውሃ እንደምንሞላው ሁሉ እኛም ራሳችንን ሞልተን ከተዘጋጀን ለሌሎች የሚፈስ ነገር ይኖረናል። ሁል ጊዜ የሻይ ጀበና ባዶን እሳት ላይ እንደማንጥደው ሁሉ እኛም ባዶ ማንነታችንን እሳት በሆነው ኑሯችን ላይ መጣድ የለብንም። ልንሞላው ይገባናል። እንዴት ነው አይምሯችንና መንፈሳችንን ማደስ የምንችለው? በመጀመሪያ ደረጃ እኛ ማነን የሚለውን ማወቅ አለብን። ምንድነው የሚያበሳጨን? ምንድነው ከዚያ ከብስጭት እንድንወጣና ዘና እንድንል የሚያደርገን የሚለውን ማወቅ ነው። ይህንን ለማወቅ ራሳችንን መገምገም አለብን። አሁን ራሱ ምን እየተሰማን እንደሆነ ቆም ብለን እናስብ። አሁን ደስተኛ ነኝ? የተረጋጋሁ ነኝ? የመደነቅ ስሜት አለኝ? ተናድጃለሁ? ጭንቀት ይዞኛል? ወይስ ምን ምንድነው? እንደዚህ እንዲሰማኝ ያደረገው ያንን ማወቅ ካልቻል ችግር የለውም። አሁን በረጅሙ እንተንፈስና ዘና እንበል። እናም ስለ አንድ ጥሩ ነገር እናስብ። ውድ እህቴ ሆይ አሁን ምን ተሰማሽ? ዘናልሽ? ተረጋጊና አሁንም ማዳመጥሽን ቀጢ። አንዳንድ ጊዜ ውስጣችን ሐዘን ይሰማናል ግን ለምን እንደሆነ እንኳን በትክክል ምክንያቱን አናውቀውም። ከዚያም ባለፉት ሁለት እና ሶስት ቀናት በሕይወቴ ምንድነው የተካሄደው ብለን ብናስብ ለምን እንደሆነ እንገነዘባለን። እንደዚህ አይነት ገጠመኛለሽ ስሜቶቻችን በጣም አስፈላጊዎች ናቸው። እያደረግን ያለነው ነገር ምን አይነት እንደሆነ ይነግሩናል። እውነተኛ ስሜታችንን በሚገባ ማወቅ አለብን። ችላ ልንለው አይገባም። ችላ ማለት መደበቅ ጥሩ አይደለም። ከዚያ ይልቅ ስሜታችንን ሊያረጋጋልን የሚችል ነገር ማድረግ ያስፈልጋል። በአብዛኛው ውስጣችን ሲያዝን፣ በውስጣችን አምቀን ይዘን መጨነቅ የለብንም አውጥተን ሊሰሙን ወይም ሊረዱን ለሚችሉ ሰዎች መንገር ይኖርብናል። ማልቀስ ጥሩ መፍትሄ ነው። በእኛ አገር ሰዎች ወይም ሴቶች ሲያለቅሱ ዝም በይ የሚሉት ልማድ አለ። ይህ ግን አስፈላጊ አይደለም። ስሜታችንን በእንባ መግለጽ ካለብን ብናደርገው፣ ውስጣችን ያለው ውጥረት ይረግባል፣ እረፍትም እናገኛለን። ስለዚህ የተሰማንን ነገር አድርገን ራሳችንን ማረጋጋት አለብን። እኔ ለምሳሌ በአብዛኛው በጣም ሳዝንና ስበሳጭ መጀመሪያ ማልቀስ፣ ከዚያ ግን የበለጠ ንዴቴንና ብስጭቴን የሚያስረሳኝ ወደ ገበያ ሄጄ ትናንሽ ነገሮችን እንደ ጥፍር ቀለም፣ የጆሮ ጌጥ፣ የጸጉር መያዣ የመሳሰሉትን ራስን ማስዋቢያ ነገሮችን መግዛት ነው። የዚያን ጊዜ የነበርኩበትን ሀዘን እረሰዋለሁ። ስመለስ በተረጋጋ መንፈስ ማሰብና ላጋጠመኝ ችግር መፍትሔ መስጠት እችላለሁ! አንቺስ ውድ እህቴ ሆይ ይህንን የራስሽን መንገድ ፈልገሽ ማግኘት አለብሽ። እያዳመጣችሁት ያላችሁ ተስፋ ለሴቶችን ነው። በፕሮግራማችን ላይ ያላችሁን አስተያየት፣ የራሳችሁን ልምድ አካፍሉን። አሁን ወደ ትምህርት ለነፍሳችን ፕሮግራማችን እናልፋለን። ውድ እህቴ ሆይ እግዚአብሔር አንቺ ባለሽበት ሁኔታ እንደሚቀበልሽ ታውቂያለሽ። ስህተት ስትሰሪና ወደ እርሱ ቀርበሽ ይቅርታ ስትጠይቂው ወዲያው ይቅር ይልሻል። እጅግ በጣም ይወድሻል። ሁልጊዜ ይህንን አስቢ። እግዚአብሔር እንደሚወድሽ፣ ይቅር እንደሚልሽና በማንኛውም ሁኔታሽ ውስጥ እንደሚቀበልሽ። ታዲያ እግዚአብሔር አንቺም ራስሽን እንድትወጅና እንድትቀበይ ይፈልጋል። ማንነትሽን እንድታከብሪው ይፈልጋል። ይህ በእርግጥ ከባድ ሊሆን ይችላል። ይህንን ለማድረግም ረጅምም ጊዜ ሊጠይቅ ይችላል። ነገር ግን እግዚአብሔር እንዲረዳሽ ከጠየቅሽው ወይም ከለመንሽው እርሱ በእርግጥ ይረዳሻል። የውስጥ ስሜትሽ ምን እንደሆነ እግዚአብሔር ጠንቅቆ ያውቃል። አንቺንም በሚገባ ይረዳሻል። አንዳንድ ጊዜ በውስጥሽ የሆነ ነገር ሲፈጠር የምትነግሪው የሆነ ሰው ትፈልጊያለሽ። የምታምኚው፣ ምስጢርሽን የሚደብቅልሽ፣ ወይም ደግሞ እርዳታ ፈልገሽ አንድ ሊረዳሽ የሚችል ሰው ትፈልጊ ይሆናል። ወይ ከሆነ ሰው ጋር ተጣልተሽ ስለ ጉዳዩ ማውራት ወይም መነጋገር ትፈልጊ ይሆናል። አዎ ያንን የምታደርጊው ግን በብዙ ብልሃትና ጥንቃቄ መሆን አለበት። አለዚያ ያ የሚያ አለዚያ ያ ያማከርሽው ሰው ነገርሽን የባሰ አውጥቶ የልብ ስብራት ሊፈጥርብሽ ይችላል። ከሁሉ በላይ ግን እግዚአብሔርን የልብ ጓደኛሽ ብታደርጊው እርሱ እውነተኛ የማይከዳ ወዳጅ ነው። ሚስጥረኛም ነው። የማንንም ድካም ለማንም አውጥቶ አያውራም ልታምኙ የምትችው እውነተኛና ታማኝ ጓደኛ ነው። እግዚአብሔር ሁላችንንም ሲፈጥረን ልዩ ልዩ አድርጎ ነው። የተለያዩ ነገሮች ናቸው የሚያናድዱን ወይም የሚያስጨንቁን አለያም ውስጣችንን ጎድተው ባዶ የሚያደርጉን ልዩ ልዩ ነገሮች ናቸው። እንዲሁም ልዩ ልዩ ነገሮች ናቸው የሚያስደስቱንና የሚያበረታቱን። ስለዚህ ምን ምን ነገሮች ናቸው የሚያስደስቱኝ ምን ምን ናቸው የሚያበረታቱኝ የሚለውን ማሰብ እጅግ ጠቃሚ ነው። አንዳንድ ጊዜ ነገሮች እንዳሰብናቸው ወይም ተስፋ እንዳደረግናቸው ካልሄዱ እንናደዳለን። ከሁሉ በላይ ደግሞ ሰዎች ምን ይሉኛል የሚለው የበለጠ ያስጨንቀናል። ወይም ልናከናውነው የሚገባን በጣም ብዙ ነገር ስላለም ጭንቀት ውስጥ ልንገባ እንችላለን። ግጭቶች፣ ጥቃቶች ለውጥ በራሱ ውጥረትን በውስጣችን ሊፈጥር ይችላል። በለውጥ ምክንያት የሆነ የምናጣው ነገር ካለን ውጥረት በውስጣችን ሊፈጠር ይችላል። በስጋም ደግሞ ሕመምና ብዙ እንቅስቃሴ ከማድረግ የተነሳ የሚመጣ ውጥረትም አለ። መፍትሔው ታዲያ የሚያስጨንቀንን ነገር ካወቅን ያንን ማስወገድ ነው። በእንደዚህ አይነት ጊዜ ለራሳችን ትኩረት ሰጥተን ራሳችንን መንከባከብ አለብን። አንዳንዴ የራስን መጠበቅ ማለት አስጨናቂ ወይም አዋኪ ሁኔታዎችን ማስወገድ ነው። ማስወገድ ካልቻለን እንኳ በተቻለ መጠን ያንን ላለማሰብ ትግል ማድረግ ነው። ወይም ደግሞ ነገሩን በጥሩ ጎኑ ወይም ፖዘቲቭሊ ማሰብ ነው። የምንሰራው ስራ ብዙ ከሆነና ሰዎችም ከኛ ብዙ የሚጠብቁ ከሆነ ቆም እንበልና፣ እውነት እኔ ይህንን ሁሉ መስራት አለብኝ ብለን ራሳችንን እንጠይቅ ወይም በእርግጥ ይህንን ሁሉ በመስራት ሰውን ደስ ለማሰኘት መጣር አለብኝ ብለን ራሳችንን መጠየቅ ይገባናል። እግዚአብሔርን ስለ ሁኔታው መጠየቅም እንችላለን። እግዚአብሔር ከምንችለው በላይ የሆነ ኃላፊነት አልሰጠንም። እርሱ ሲፈጥረን እረፍት እንደሚያስፈልገን ያውቃል። ሁልጊዜ የሆነ ስራ ስንሰራ እግዚአብሔር ኃይል እንዲሰጠን መጠየቅ እንችላለን። አንዳንድ ጊዜ ሰዎች ዝም ብለን ስለምንሰራላቸው ነገሮችን በእኛ ላይ ይጭናሉ። አንዳንዴ አይ የሚለውንም መለማመድ ያስፈልጋል። ይህ ግን በትህትናና በፍቅር መሆን ይኖርበታል። መዝሙር ማዳመጥ፣ መስክ ላይ ቁጭ ብሎ ጥጥ መፍተል፣ ወይም እጅ ሥራ መስራት፣ ከጓደኛ ጋር ቡና አፍልቶ እየጠጡ መጫወት፣ የጓሮ አትክልቶችን መኮትኮት፣ አበቦችን መንከባከብ መጸለይ፣ የእግዚአብሔርን ቃል ማጥናት፣ ሌላም ሌላም የሚያዝናናንን መንፈሳችንን የሚያረጋጋበውን ነገር በማድረግ ውስጣችን በደስታና በእርካታ እንዲሞላ ማድረግ አለብን። ውድ እህቴ ሆይ የቱን ስታደርጊ ነው የበለጠ መረጋጋትና ሰላም የሚሰማሽ? ብቻሽን ሆነሽ ማሰብ ወይስ ከሌሎች ሰዎች ጋር ማውራት? ቤት ውስጥ መቀመጥ ነው ወይስ ከቤት ውጪ መሆን ጸጥታን ትመርጫለሽ ወይስ ጫጫታን? ጨለማን ወይስ ብርሃንን? ማለቴ አንዳንድ ሰዎች ሲያዝኑ ጨለማ ውስጥ ሆነው ሲያስቡ የተሻለ ይረጋጋሉ። አንዳንዶች ደግሞ ብርሃን ላይ ወጥተው መቀመጥን ይመርጣሉ። አንቺስ? የመሳሰሉትን በመጠየቅ የራስሽን ማንነት በሚገባ ተረጂ። ራስሽን በሚገባ ከተረዳሽው ችግሩ ባጋጠመሽ ጊዜ ምን ማድረግ እንዳለብሽ ታውቂያለሽ። በቤትሽ ወይም በስራ ስፍራሽ የምታዩው፣ የምትሰሚው፣ የምትመኝው ወይም የሚዳሰስ ነገር የለመድሽው ነገር አለ። የእነዚህ ነገሮች በአካባቢሽ መኖር የተረጋጋ ስሜት እንዲኖርሽ ይረዳሻል። በፕሮግራሙ መግቢያ አካባቢ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ያለውን አይተን ነበር። እስኪ አሁን ደግሜ ላንብበው። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም፣ እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ ይላል ኢየሱስ። በተጨማሪም በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30 ላይ ይህን ብሏል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትውት ነኝና ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። ምንኛ ደስ የሚል ቃል ኪዳን ነው! ማናችንም ሸክም የከበደብን ብንኖር ወደ እርሱ እንድንመጣ ኢየሱስ ጋብዞናል። ውድ እህቴ ሆይ፣ ምናልባት አንቺ ብዙ ሸክም ያለብሽ ነሽ። ምናልባት የጥፋተኝነት ስሜት ይሰማሽ ይሆናል። እግዚአብሔርን ልዩ ልዩ ሕግጋት በመጠበቅ ለማስደሰት የምትጥሪ አይነት ሴት ትሆኛለሽ። ከሆንሽ ወደ ኢየሱስ መምጣት ትችያለሽ። እጆቹ ላንቺ በሰፊው የተዘረጉ ናቸው። ጸጥተኛና ከእርሱ ጋር ልታወሪበት የምትችይበት ስፍራ ፈልጊ። የዚያን ጊዜ እርሱን ታውቂዋለሽ። እርሱ ካንቺ ጋር ነው። ባይገባሽም እንኳ እርሱ ግን ካንቺ ጋር ነው። እንደሚወድሽ ይቅር እንደሚልሽና እንደሚቀበልሽ መረዳት እንድትቺ እርሱ ራሱን መጠየቅ ትችያለሽ። ለዚያ ነው ኢየሱስ ቀንበሬም ልዝብ ነው ያለው። ሁለት በሬዎች ለማረስ በቀንበር ተጣምረው አይተሽ ታውቂያለሽ። አንዱ አንዱን ይረዳል። ኢየሱስ እያለሽ ያለውም ይህንን ነው። አንቺ ብቻሽን የያሽውን የተሸከምሽውን ቀንበር እኔ እሸከምልሽ አለው። እረዳሻለሁ እያለ ነው ያለው። የእርሱ ቀንበር ቀላል ነው። እርሱን ደስ ለማሰኘት መድከም አይጠበቅብሽም። እርሱ በአንቺ ደስተኛ ነው። ለዚያ ነው ነፍሱን አሳልፎ የሰጠሽ። ላንቺም ሕይወት እጅግ ይጠነቀቃል። ካንቺ የሚጠብቀው ራስሽን ለእርሱ መስጠትና እርሱን ማመስገን እንድትችይ ብቻ ነው። ታዲያ ይህንን ንጉሥ መቀበል ትፈልጊያለሽ? ከሆነ ይህንን ጸሎት ከእኔ ጋር አብረሽ ጸልይ። ከእኔ በኋላ ደግመሽ ጸልይ። ኢየሱስ ሆይ ይቅር እንድትለኝ እለምንሃለሁ። ከልጅነት ጀምሮ የሰራዋትን ኃጢአቴን በሙሉ ይቅር በለኝ። ይህ ኃጢአቴ ከእግዚአብሔር እንደለየኝ ተረድቻለሁ። ለእኔ ስትል በመስቀል ላይ እንደ ሞት ክልኝ አውቃለሁ። ቅጣቴን እንደ ተቀበልክልኝም አውቃለሁ። እባክህ ወደ ህይወቴና ህይወቴን ሁሉ እንድትቆጣጠር እፈልጋለሁ። በእኔ ላይ ጌታና ገዢ ሁን። በጌታ በኢየሱስ ስም አሜን። ይህንን ጸሎት ከጸለሽ አሁን አንቺ የእግዚአብሔር ልጅ ነሽ። በአካባቢሽ ወዳለ ቤተ ክርስቲያን ሄደሽ ጌታን ከወገኖች ጋር በማምለክና በመማር ሕይወትሽን አሳድጊ። ጌታ በነገር ሁሉ ይርዳሽ።